ድሬዳዋ ሀረማያ መካከል ተራራማና ረባዳ መሬት ከሚገናኙበት ቦታ አንስቶ እስከ አፋር ድረስ ባለው የስምጥ ሸለቆ አካባቢ በአንድ ሳምንት ውስጥ አራት ጊዜ ያህል ርዕደ መሬት መከሰቱን የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለ አረጋግጠዋል ይልናል። በዚህ ዙሪያ የፕሮፌሰር አየለን አስተያየት ያካተተ ቅንብር ይዞ የቀረበው አዲስ ቸኮል ነው ከድሬዳዋ ነው። በድሬዳዋ ከተማ ሸል እየተባለ በሚጠራው አካባቢ ነዋሪ የሆኑት አቶ ምትኩቶላ ጥቅምት አምስት ቀን ምሽት ሁለት ሰዓት ከ አርባ ሶስት ደቂቃ ላይ ከተማ ውስጥ ርዕደ ምድር ተከስቷል ብለው ያምናሉ ገጠሚ ቤት ሶፋ ላይ ቁጥ የነበረ ነው ያልተለመደ አይነት መሬት ሶፋ ምን ሆነ ነው እንደ የሚንቀሳቀሰው ምናም ብዬ ጎንበስ ብዬ ሳይ መሬት መንቀጥቀጥ ነው እና ቤት የኮርኒስ እና የግድግዳ መላቀቅ ሁሉ እኔንም አጋጥሞኛል አሁን አንዳንድ ቦታዎች ላይ የጠርዞች አሉ አይደለም? የአራት ማዕዘን ቤት ጠርዞች ከኮርኒሹ እና ከግርግዳው ጋር ንላይ የሚጣበቁበት አሁን የተላቀቀበት አጋጣሚ እና የሆነ ክራክ የማድረግ አይነት ስሜቶች እኔም በራሴ አጋጥሞኛል ሰዎችም ይሄ ነገር እንዳጋጠማቸው ነው ሲነግር የነበረው ልክ እንዳቶ ምትኩቶ ላይ ሁሉ ሌሎች ነዋሪዎችም በድሬዳዋ ከተማ በአንድ ሳምንት ጊዜ ውስጥ አራት ጊዜ ርደ መሬት ተከስቷል ብለው ነው የሚያምኑት። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስ እና አስትሮኖሚ ጥናት ተቋም ዳይሬክተር እንዲሁም የርደ ምድር ተመራማሪ ፕሮፌሰር አተላይ አየለ ርደ ምድሩ ከከተማዎቹ ወጣ ብሎ መፈጠሩን ያስረዳሉ። አሁን ቅርብ ጊዜ የተፈጠሩት በአንድ ሰው ሳምንት በተከታታይ የተፈጠሩት ትልቅ የሚባለው ከድሬዳዋ እና ካለማያ መሀል ይሄ ዝንፈት ተራራማውና ረባዳው መሬት የሚገናኝበት ፎልት ይባላል። እዚህ አካባቢ ነው የሚያሳየን፣ ደንገጎ አካባቢ ነው የሚያሳየን። ግን ሌሎቹ ግን ያ መስመር ተከትለው እስከ ወደ ገዋሚ አቅጣጫ የሚሄድ የተለያየ በጣም ወደ ሰሜን ማለት ነው የተለያየ ሎኬሽን ነው ያላቸው እና ማለት ምንድን ነው ስምጥ ሸለቆ ውስጥ ይህም እዚያም የሚጠበቅ ቦታ ነው ማለት አንድ ቦታ ሲፈጠር ብዙ ጊዜ የተያያዘ ነው፣ ስምጥ ሸለቆ ዙሪያ አካባቢ። በተጨማሪም ደግሞ ባህረማያና ሰመራ በሚገኘ የመረጃ መመዝገቢያ ጠባይ የተገኘው መረጃ ሲያገኙ ረደ መሬቱ የተፈጠረበትን ቦታ አሁን ካላቸው በተሻለ ማወቅ እንደሚችሉ ፕሮፌሰር አታላይ ገልጸዋል። በትክክል ዜሮ ኤራር እዚህ ጋ ቦታ ነው የተፈጠረ ብሎ ለማለት ያስቸግራል፣ ግን ላይክ አስር ኪሎሜትር ሬዲስ ውስጥ ዛሬ ሊያደርግ ይችላል ማለት ነው የተፈጠረበት ቦታ። ምክንያቱም ባህሪያቸውም ይለያያል። ልክ እንደ አሻራ የተፈጠረው የተመዘገበው ወይ ፎርም ይባላል እንደ ህል ብትርታ ሆስፒታል እንደሚመዘገበው አይነት እንግዲህ በድምፅ ለመግለጽ አሁን ያንን የሚመስል ነገር ነው እና ይለያያል። ከተለያየ ቦታ እንደመጡ ያስታውቃል ማለት ነው። ያን ብቻ በማየት ነው። ፕሮፌሰር አታላይ ከጥቅምት አምስት እስከ ጥቅምት ዘጠኝ ባለው ጊዜ ውስጥ አስር ጊዜ ርዕደ መሬት መከሰቱን በመሳሪያ ከተመዘገበ መረጃ መገኘቱን ገልጸው፣ ንዝረታቸው ያልተሰማ ክስተቶችም እንደነበሩ ተናግረዋል። የተሰሙት ናቸው እየመዘገብ ናቸው። እንደሁም ከአስር በላይ ይሆናሉ አሁን በተባለው ማለት ነው። ምክንያቱም መሳሪያው እኛ የማይሰማንን ሁሉ ስለሚመዘግብ ማለት ነው። ለዚያውም አዲስ አበባ ያለው ነው እንግዲህ እንጂ አሁን ሀረር መሳሪያችን ሚሰራ በጣም ብዙ ሊመዘግብ እንደሚችል እንጠብቃለን ሰመራም እንደዚሁ ማለት ነው ትንንሾች ነው የሚሆኑት ማለት ነው ልክ እንጨት ሲሰበር እንዴት ነው ከፍ ያለ ድምፅ ያለው ቋይ ምን ድምፅ ይኖረዋል ሌሎቹ ትንንሽ ጭ ምን ድምፅ ይኖረዋል ማለት የዓለት መደር መስ ስለሆነ ማለት ነው ርዕደ መሬቶቹ የስምጥ ሸለቆ ተፈጥሮ በኢትዮጵያ ውስጥ እየተካሄደ ስለመሆኑ መገለጫዎች ናቸው ይላሉ ፕሮፌሰር አተራይ ወደ ምስራቁ ካየን ደንገጎ ይዘን ወደ ሀረር ደጋማው ክፍል አለ ከዛ ስንያልፈረበበ ቦታ አለ ከዛ ደግሞ ወዲያ ሄደን የአንኮበር እና የደሴ እስከ ወልዲያ መቀሌ ድረስ ያለው ማርጅን በጋማው ክፍል አለ። እና ይሄ አሁን የምናየው ወይም ደግሞ የሚታወቁ የዚህ አካባቢ የመሬት አቀማመጥ ተፈጥሮ አሁን ያለውን ቅርጽ ሊይዝ የቻለው በመሬት እንቅስቃሴ ነው ወይም ደግሞ በመሬት መንቀጥቀጥና በእሳተ ገሞራ በተለያየ ጊዜ በተለያየ ዘመን እየተካሄደ መሃሉ ረባዳ የሆነ ዳርና ዳሩ ተራራማ የሆነ ዳር ማለት ነው። እና የስምጥ ሸለቆ ተፈጥሮ በኢትዮጵያ ውስጥ እየተካሄደ ነው ያለው ማለት ነው። እና በዚያ ምክንያት ነው መሬት መንቀጥቀጦች፣ ቅጦች እዚህም እዚያም የሚፈጠሩት። እና አሁን የመሬት መንቀጥቀጦችን ስርጭት በካርታ ላይ አስቀምጠን እንድናያቸው በትክክል የስምጥ ሸለቆውን ተከትለው ነው የሚቀመጡት ካርታው ላይ ማለት ነው። ስለዚህ ምክንያቱ የስምጥ ሸለቆ አክቲቭ የሚባል ወይም ደግሞ አሁን በሂደት ላይ ያለ እንቅስቃሴ ያለበት የስምጥ ሸለቆ ተፈጥሮ እየተከሰተ ያለበት ቦታ ስለሆነ ነው ማለት ነው። ስለዚህ አብዛኞቹ ከዚህ ከስምጥ ሸለቆ ጋር የተያያዙ ወደፊትም ተመሳሳይ ተፈጥሮ መሬት መንቀጥቀጥ ሊያጋጥማቸው ይችላል ማለት ነው። ተመሳሳይ መጠን ያለው ከዚያም በላይም ሊሆን ይችላል። ጊዜ መቼና እንዴት የሚለው መተንበይ አይቻልም። ግን የስምጥ ሸለቆውን አሁን የምናውቀውን አቅጣጫ ወይም ደግሞ ቦታ ከቀይ ባህር ጀምረህ ወይም ደግሞ ከደን ባህረ ሰላጤ የሚመጣ ወይም ከምስራቅ አፍሪካ ውስጥ የሚገናኙት አፋር ውስጥ ነው። በተለያየ ጊዜ የመሬት እንቅስቃሴ በሳተ ገሞራ እና በመሬት መንቀጥቀጥ ይከሰታል ወይም ይገለጻል ማለት ነው እና ወደፊቱም ቀጣይ ነው የሚሆነው፣ ይቀጥላል። መቼና እንዴት መተንበይ አይቻልም። ፕሮፌሰር አታለ ከዚህ ቀደም በኢትዮጵያ ተከስተው የነበሩ ርዕደ መሬቶችን ወደኋላ መለስ ብለው ያስታውሳሉ። በአፋር የተከሰተውንም በማብራሪያቸው ያስቀምጣሉ። የድግግሞሽ የመሬት መንቀጥቀጥ የተከሰተባቸው አጋጣሚዎች እንደነበሩም አፋርን በአስረጅነት ይጠቅሳሉ። በአስራ ዘጠኝ ስልሳ ዘጠኝ በጎርጎሮሳውያን አቆጣጠር ይመስለኛል ስልሳ አንድ አካባቢ ሰርዶ የምትባል ከተማ ሙሉ በሙሉ ወድማለች። ሰርዶ አፋር እና ከአራት መቶ በላይ በዚያን ጊዜ በነበረው ቁጥር ማለት ነው ነዋሪዎች ተፈናቅለዋል። ቀላል ቁጥር የማይባል ሰዎች ሞተዋል። እንደገና በአስራ ዘጠኝ ሳ አራት ገደማ አምሳ ሶስት ይመስለኛል የካራ ቆሬ መሬት መንቀጥቀጥ ብዙ ሰው የሚያስታውሰው እዚህ አዲስ አበባ በወቅቱ የነበሩ ዩኒቨርሲቲ ኮሌጅ ተማሪዎች ሁሉ ከዶርሚተሪያቸው ፓኒክ አድርገው የወጡበት ጊዜ ነበረ። ሀዋሳ ራሱ የሀዋሳ ነዋሪዎች በጣም ተረብሸው ነበር። በሁለት ሺ አስራ ስድስት በፈረንጅ አቆጣጠር ማለት ነው ሁለት ሺ አስር ደግሞ ሆሳና ሆስፒታል ሁሉ የተኙ በሽተኞች ፓኒክ አድርገው እስከ ግሉኮሳቸው ድረስ ወጥተው የነበረበት ጊዜ እና ህንፃዎች ሁሉ መጠነኛ ጉዳት ደርሶባቸው ነበር እና ዝም ብለን ካሰብነው እና ከቀመር ነው በጣም ቀስ የማይባል ቁጥር ተፈጥሮ ያውቃል። ግን እነዚህ አዲስ አበባ እንኳን እንደዚህ አይነት ነገር ሲፈጠር ጀሞ አካባቢ ያሉ ሰዎች ናቸው የሚሰማቸው በብዛት ለምን የአካባቢ ሜዳማ እና በድሮው ዘመን ሀይቅ የነበረበት አካባቢ ስለሆነ መሬቱ ጠንካራ አይደለም። እነዚያ ፎቆች ብዙ ፕሊፋይ የማድረግ ባህሪ ያላቸው ማለት ነው፣ እና ተፈጥሮ ያውቃል በደንብ ጉዳትም ደርሶ የሚያውቃል ማለት ነው። ርዕደ መሬት ሲከሰት ሊደርሱ የሚችሉ ጉዳቶችን ለመቀነስ ህብረተሰቡ ስለ መሬት መንቀጥቀጥ መሰረታዊ እውቀቶች ሊኖሩት እንደሚገባ የጠቆሙት ፕሮፌሰር አታላይ በዋናነት ግን ንዝረቱ ሲሰማ ከፍ ካሉ ህንፃዎች መራቅ ተገቢ መሆኑ መክረዋል። ያም ሆኖ ስጋት ውስጥ የሚከቱ ሁኔታ እንደሌለ ነው የተናገሩት። ስሜት ይሰማል፣ ግን ምንም መሬት ተከፍታ ስለማቱት መደናገጥ አያስፈልግም እና እየተከታተል እኛ እናሳውቃለን። በነገራችን ላይ ሁኔታውን እየጨመረ የሚሄድ ከሆነ ይሄ አቅጣጫው ወዴት እያመራ እንደሆነ ከፍ ያለ የሚመጣም ከሆነ ብዙ ሜዲያዎችም እየደወሉ እየጠየቁን ነው እና ከዚህ በፊትም አድርገን እንደምናውቀው ሁሉ ማለት ነው ይህም መረጃ እንሰጣለን። መሳሪያው እኛ እናያዋለን እኮ እዚህ የሚመዘግበው ማለት ነው እና ያንን እንደ ቅድመ ትንበያ መተንበይ አይቻልም። አሁን እንዲህ እንዲሆን አለ እያልን መረጃ እንሰጣለን። በተቻለ መጠን አሁን ቅድም እንዳልኩት ነው፣ ጥሩ ባልተሰሩ ቤቶች ወይም ደግሞ ፎቅ ላይ ያሉ ሰዎች ቢጠነቀቁ ጥሩ ነው። ከዚያ ውጭ ግን አነስ ያሉ ቤቶች ውስጥ የሚያስፈራ ነገር አይደለም። በኢትዮጵያ ከዚህ ቀደም የተከሰቱት ርዕደ መሬቶች በዓለም ላይ ለዚህ እጅግ ተጋላጭ ከሆኑት እንደ ጃፓን፣ ኢንዶኔዥያ፣ ቻይና፣ ሜክሲኮ፣ ኢራን እና የመሳሰሉ ሀገሮች ጋር በአቻነት የሚወዳደር አለመሆኑን በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ጥናት ተቋም ዳይሬክተር የርዕደ ምድር ተመራማሪው ፕሮፌሰር አታላይ አየለ ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ጀኮል ከድሬ to